የኢትዮጵያ ኢኮኖሚ በተያዘው የበጀት ዓመት በ11.3 ከመቶ እንደሚያድግ የተተነበየ ቢሆንም ባለፉት ዘጠኝ ወራት የታየው የውጭ ንግድ ውጤት ግን እንደተጠበቀው አለመሆኑን ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ ተናገሩ። በሌላ በኩል ደግሞ የግብጽ መንግስት ወደ ድርድር እንዲመጣ ዓለም አቀፍ ጫና እየተደረገበት መሆኑን አቶ ኃይለማርያም ተናግረዋል። ከሱዳን ጋር የተደረገ አዲስ የወሰን ስምምነት እንደሌለም ገልጸዋል። መለስካቸው አመሃ ዘገባ ይዟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ለፓርላማው ባቀረቡት የዘጠኝ ወር የስራ አፈጻጸም ሪፖርት ተቀዳሚ ያደረጉት በኢኮኖሚ መስክ ተከናውነዋል ያሏቸውን ስራዎች ነበረ። በተለይም ጊዜው የመጀመሪያው የአምስት ዓመት የእድገትና ትራንስፎርሜሽን እቅድ ማገባደጃ መቃረቢያ መሆኑን ጠቁመው የ2005 ዓ.ም የሀገሪቱ ኢኮኖሚ እድገት 11 በመቶ እንደሚሆን ተጠብቆ የነበረ ቢሆንም በ9.7 በመቶ ማደጉን አስታውሰው፣ ያም ቢሆን እጅግ ፈጣን እድገት ነው ብለውታል። ቀጥለውም አገሪቱ ላለፉት አስር ዓመታት ኢኮኖሚዋ በአማካይ በ10.9 በመቶ ሲያድግ እንደነበረ ገልጸው የዚህን ዓመት ትንበያ ይፋ አድርገዋል በ በ2006 በጀት ዓመት የ11.3 በመቶ እድገት እንደሚመዘገብ የተተነበየ ሲሆን እድገቱን በሁሉም የኢኮኖሚ ዘርፎች አስተዋጽኦ አማካኝነት የሚገኝ እንደሆነና ከዚህ ውስጥ የግብርናው ዘርፍ የ8.6 በመቶ፣ የኢንዱስትሪና የአገልግሎት ዘርፎች በቅደም ተከተል የ21.4 በመቶና የ10.5 በመቶ እድገት እንደሚያስመዘግቡ ታሳቢ ተደርጓል። ይህንን ትንበያ ሙሉ ለሙሉ ለማሳካት በሪፖርታቸው አባባል የባለሁለት አህዝ የኢኮኖሚ እድገት ለማስገኘት በተለያዩ የኢኮኖሚ ዘርፎች እየተካሄዱ ናቸው ያሏቸውን እንቅስቃሴዎች ዘርዝረዋል። በተለይም የግብርናው ዘርፍ ያስገኘውን መልካም ውጤት ካለፈው ዓመት ጋር በማነጻጸር አመስግነዋል። የማዕከላዊ ስታቲስቲክስን መረጃ በመጥቀስም በ2006 በጀት ዓመት የአገዳና የብር ሰብሎች የምርት ውጤት ከአምናው ጋር ሲወዳደር በ15 በመቶ ማደጉን ጠቅሰዋል። ንግዱን በተመለከተ ግን ተመሳሳይ ውጤት የለም። የግብርና ምርቶች ኤክስፖርት በአማካይ የዘጠኝ በመቶ እድገት የታየበት ቢሆንም ቡና ከፍተኛውን ድርሻ የሚይዝ በመሆኑና ከፍተኛ ቅናሽ ያሳየ በመሆኑ ወደ ሰማንያ በመቶ ከኤክስፖርታችን ድርሻ የያዘው ግብርና የሚፈለገውን ውጤት ልናገኝበት አልቻለም። ለዚህ መፍትሄው በዓለም ገበያ ዋጋቸው የቀነሱትን ምርቶች መጠን በመጨመር ማካካስ እንደሆነም አስገንዝበዋል። ከተጠናቀቀው የመጀመሪያ ዘጠኝ ወራት አፈጻጸም አንጻር በአጠቃላይ የማክሮ ኢኮኖሚ እንቅስቃሴያችን ልዩ ትኩረት የሚያስፈልገው ጉዳይ የወጪ ንግድ ወይም ኤክስፖርት አፈጻጸም ሲሆን በቀሪው ሩብ ዓመት የእስካሁኑን ጉድለት አካክሶ በመፈጸም ከዓመቱ ግብ የተሻለ አፈጻጸም እንዲኖረን የወጪ ምርቶችን በጥራትና በብዛት ለመላክ የወጡትን ማካካሻ ስልቶች አሟልቶ መፈጸም እጅግ ወሳኝ ነው። አቶ ኃይለ ማርያም በዚህ ሪፖርታቸው ትላልቅ የመንግስት የግንባታ ስራዎችንና ውጤታቸውን የጤና የትምህርት አገልግሎቶችንና የመሳሰሉትን ሁሉ ጠቃቅሰዋል። የመንግስት ገቢን በተመለከተም እንዲህ ብለው ነበረ። የሚገኘውን የመንግስት ገቢም ሆነ የቁጠባ ገንዘብ ውጤታማ፣ ከብክነት የጸዳና በግልጽ ቅደም ተከተል ጥቅም ላይ ለማዋል የጀመርነው ጥረት አጠናክረን መቀጠል ያለብን ይሆናል። ጠቅላይ ሚኒስትሩ ሪፖርታቸውን በተመለከተ ከተወካዮች ምክር ቤት አባላት ከቀረቡላቸው ጥያቄዎች መካከልም ይህንኑ የመንግስት ገቢ በተመለከተ ከትናንት ወዲያ የቀረበውን የዋናውን ኦዲተር ሪፖርት አስደግፈው ጥያቄ ያቀረቡት ብቸኛውን የተቃዋሚ ወንበር የያዙት አቶ ግርማ ሰይፉ ነበሩ። የመንግስት ገቢ በከፍተኛ ደረጃ እያደገ መሆኑ የሚታወቅ ነው። ከዚህ የሚገኘው ገቢ በሪፖርቱ እንደተጠቀሰው ከብክነት በጸዳና በግልጽ ቅደም ተከተል ጥቅም ላይ ለመዋል የጀመርነው ጥረት አጠናክረን መቀጠል ያለብን ይሆናል ይላል። ነገር ግን ለምክር ቤቱ የዋና ኦዲተሩ ለምክር ቤቱ ባቀረቡት ሪፖርት ከፍተኛ የሕዝብ ሀብት ከሕግና መመሪያ ውጪ ለብክነት እንደተጋለጠ የሚያሳይ ነው። ይህን ጉዳይ እንዴት ይመለከቱታል? ከዚህ አንጻር የዋና ኦዲተር መስሪያ ቤት ተግባሩን ለመወጣት የሚፈልገውን የመንግስት ድጋፍ ለማድረግ በእርስዎ በኩል ቁርጠኝነት አለው? ለዚህ ጥያቄ ጠቅላይ ሚኒስትሩ የሰጡት መልስ የመንግስታቸው ድጋፍ የማያወላውል እንደሆነ ነበረ። የዋናው ኦዲተር መስሪያ ቤት የዲሞክራሲ ስርዓት በሚከተሉ አገሮች ዋና የተጠያቂነት መርህ እንዲኖር ለማድረግ የቁጥጥር እና ክትትል የሚያደርግ ተቋም ነው። ተቋሙ በነጻነት እየሰራ ሪፖርት እያቀረበ ነው ያለው። የተቋሙ ሪፖርት ማሳጅ ቢደረግ ኖረው የተከበረው ምክር ቤት ይህን ሪፖርት ባላገኙት ነበር። የተቋሙ ሪፖርት በነጻነት ተቋሙ ያለውን ጉድለት በሚገባ እንዲፈትሽ መንግስት ከፍተኛ ድጋፍ እያደረገለት ነው ያለው ጠቅላይ ሚኒስትር ኃይለ ማርያም። ሌላው ትኩረት የሰጡት ጉዳይ የመንግስታቸውን የውጭ ጉዳይ ፖሊሲን የተመለከተ ነበረ። በእሳቸው አገላለጽ በአካባቢ ወይንም አጎራባች ከሆኑት መንግስታት ጋር እጅግ በጣም ጥሩ የሆነ ግንኙነት እንደተመሰረተ እና ይህም በየጊዜው እያደገ እንደሄደ ገልጸዋል፣ ከኤርትራ በስተቀር በዚህ ላይ አቶ ግርማሴፉም ጥያቄ ነበራቸው። ከኤርትራ በስተቀር ከጎረቤት አገሮች ጋር መልካም ግንኙነት እየተፈጠረ እንደሆነ በሪፖርቱ ተገልጿል። ኤርትራን በተመለከተ በግለሰቦችም ሆነ በቡድን ደረጃ የህዝብ ለህዝብ ግንኙነት ለመፍጠር ለሚያስቡ የኢትዮጵያና የኤርትራ ህዝቦች ለጋራ ጥቅም በሚያሰልፍ መልኩ መንግስቱ ምን ድጋፍ ሊያደርግ ይችላል? ጠቅላይ ሚኒስትሩ የሁለቱን ህዝቦች ጠንካራ ትስስር አላስተባበሉም። እንዲያውም በሳቸው አባባል የኤርትራ ህዝብና የኢትዮጵያ ህዝብ በአካባቢው ከሚገኙት የየትኞቹም ህዝቦች ያላቸው ትስስር ጠንካራና የተለየ ነው ብለዋል። ይህ ግንኙነት እንዲቀጥል መንግስታቸው የተሻለውን ሁሉ ሲያደርግ እንደቆየና ወደፊትም እንደሚቀጥል አስገንዝበው፣ የኤርትራን መንግስት በተመለከተ ግን መንገዱን ካልቀየረ መንግስታቸው የሚያሳድረውን ተጽዕኖ አሁንም ይቀጥላል ብለዋል። ይሄ ለትርምስ ራሱን ያዘጋጀ መንግሥት አካባቢውን እያተራመሰ እንዳይቀጥል ለማድረግ የዓለም ህብረተሰብ ጉዳዩን አውቆ ማዕቀብ እንዲጥልበት ከፍተኛ ርብርብ አድርገን ተሳክቶልናል። ይሄ ማዕቀብ ውጤት እንዲያመጣ አሁንም ተጠናክረን እንቀጥላለን። ይሄ ከህዝቡ ጋር ምንም የሚያገናኘው ነገር የለም። ስርዓቱ ራሱን እንዲገመግም እናም አካባቢን እያተራመሰ መቀጠል እንደማይችል እንዲገነዘብ ለማድረግ ነው። በአባይ ወንዝ ላይ እየተገነባ ባለው ታላቁ የኢትዮጵያ የህዳሴ ግድብ በሚባለው ፕሮጀክት ምክንያትም በግብፅና በሀገሪቱ መካከል የተፈጠረውን ውጥረት በተመለከተ ጠቅላይ ሚኒስትሩ መንግስታቸው እየወሰዳቸው የሚገኙ ዲፕሎማሲያዊ እርምጃዎችን ዘርዝረው ለግብጽ የሚበጅ ነው ያሉትን መንገድ አመላክተዋል። የግብፅ መንግስትም አላስፈላጊ መወራጨት አቁመው ሱዳንና ኢትዮጵያ ወዳሉበት ወደ ጀመርነው የሶስትዮሽ የጋራ ድርድር መድረክ መመለስ ያለበት በመሆኑ የዓለም አቀፍ ህብረተሰብ ጫና እንዲያሳድርበት እየሰራ እንገኛለን። ከሱዳን መንግስት ጋር መንግስታቸው የተዋዋለው አዲስ የወሰን ስምምነት እንዳለ የሚነገረውን በተመለከተ አቶ ኃይለማርያም ምንም አይነት እንደዚህ ያለውን የኢህአዴግ መንግሥት እንዳልተዋዋለ ገልጸው ከአጼ ምኒልክ ጀምሮ እስከ ደርግ መንግሥት ድረስ ከሱዳን መንግሥት ጋር የተደረጉ የወሰን ስምምነቶች ግን እንዳሉና እነሱን እንደወረሰ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በኤርትራ ላይ የተደነገገው ማዕቀብ እንዲቀጥል ለተናገሩት በብሪታንያና በአየርላንድ የኤርትራ አምባሳደር ተስፋ ሚካኤል ገርሃቱ ምላሽ ሰጥተዋል። ማዕቀቡ ከተደነገገ አራት አመታት አልፏል። ሆኖም በኤርትራ ላይ ማንኛውም አይነት ማስረጃ አልቀረበም ብለዋል አምባሳደሩ። ልዕሊ ኤርትራ ዝኾነ ይኹን ሽብጥታት ክቐርብ ዘይምኽኣሉ ክሳብ ሕጂ አርባዕተ ዓመት ጌሩ ዝኾነ ይኹን ሽብጥታት ክቐርብ ዘይምኽኣሉ ብፍላያቱ ናይ ሶማል ጉዳይ ይኹ በኤርትራ ላይ ማዕቀብ ከተደነገገ አራት ዓመታት አልፏል። ሆኖም እስካሁን ባለው ጊዜ የሶማሊያ ጉዳይንም ሆነ ሌሎቹን በሚመለከት ኤርትራ ላይ ምንም አይነት ማስረጃ ለመቅረብ አለመቻሉ ራሱ ትልቅ ማጋለጥ ሆኗል። ስለሆነም ፍትሕ የጎደለው ማዕቀብ እንደሆነና መነሳት እንዳለበት በተለያዩ ወገኖችም የሚቀርቡ አመለካከቶችና አቋሞች አሉ። የኢትዮጵያ መንግስት ግን በኤርትራ ላይ ማዕቀብ እንዲጣል ይካሄድ የነበረው ሴራ አካል ስለሆነ እስካሁን ሲያቀርቧቸው የነበሩት ክሶች ሲነጥፉ፣ ኤርትራ በአሁኑ ወቅት ወደ ጠነከሩ ዲፕሎማሲያዊ ጥረቶች እያመራች በመሆኗ ይህን ለማሰናከል ነው እገዳው ይራዘም የሚለው።